በአማራ ክልል ደብረታቦር ከተማና ዱርቤቴ ውስጥ በተፈጠሩ ግጭቶች በሕይወት በአካልና በንብረት ላይ ጉዳት መድረሱን የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ማምሻውን ለቪኦኤ ገልጸዋል። ሌሎችም ሰልፍና የሥራ ማቆም አድማ ተመትቶባቸዋል ያሏቸውን የክልሉን ከተሞችና ወረዳዎች አቶ አዳነ በዝርዝር ተናግረዋል። ከዳንግላ ይጀምራሉ የጀመሩ

አሁን መረጃው ደርሶኛል። ባህር ዳር ከተማ ከትናንት ጀምሮ በኢህአደግ ድርጅቶች ንብረትነት የሚንቀሳቀሱ የንግድ ድርጅቶች ህዝብ እንዳይጠቀምባቸው ከፍተኛ ቅስቀሳ እየተካሄደ ነው። ማን ነው ቅስቀሳውን እያደረገ ያለው? በቃ አብዛኛው ወጣቶች ናቸው እና ያው ህዝቡም ነው። በዚህም መሰረት ይሄ ጎንደርም ላይ እየቀጠለ ነው።

ወደ ሰልፎ አካባቢ ተንሰፎ በት የነበረው ቤት ህዝቡ በኢትዮ እርምጃ ትናንትና ሰርሰዋል። ዛሬም እንግዲህ በሀያ ሁለት አስራ ሁለት ሁለት ስምንት አመተ ምህረት ማለት ነው። ትራንስፖርት ሙሉ በሙሉ ቆሟ። ሱቅም፣ ቡና ቤትም ሁሉም ነገር ዝግ ነው። ማሳከል ይባላል። እዚ ውስጥ ቋሪስ ወረዳ ላይ አደት ከተማ ማለት ነው። ከሀያ ጀሞ ህዝባዊ ሰልፍ ነበር። ትናንትም ቀጥሎ ውሏል። እና የመንግስት መስሪያ ቤቶችን ህዝቡ ሙሉ በሙሉ ተቆጣጥሮታል። እና የመንግስት መስሪያ ቤቶችን አሁን በህዝቡ ቁጥጥር ስር እንደሆኑ ነው መረጃው አለች። በንበጫ ወረዳ ነው። በዚህም ህዝቡ ሰላማዊ ሰልፍ ወጥቷል። የመንግስት ሰራተኞች ህዝብ ተቀላቅለውታል። ተረጃ የሚባል ድልድይ አለ። ወደ ደብረ ማርቆስ የሚያስኬድ መንገድ ማለት ነው፣ ድልድይ ነው። እሱን ሙሉ በሙሉ ህዝቡ ዘግቶት ነው ማለት ማናደርሳ ወረዳ አለ በሀያ አንድ ትናንት ማለት ነው ጀምሮ ህዝብ ሰልፍ ወጥቷል። ታጣቂዎች ወጣቱን በብዛት እየያዙ በማሰር ላይ እንደነበረ ይሄም መረጃ አለ። ደብረ ታቦርና የስራ ማቆም አድማ ዛሬ ጀምሯል። ሰኞ ገበያ የሚባለው ያው የዜኑ ጥለተኛ ገበያ የሚባል አካባቢ አለ። አስተዳደሩ ጠባቢ ተስ ነበር

ኢትዮጵያ በጸዳም መልኩ በሚገኙ የትግራይ ተወታጆች ዙሪያ የተሳሳተ እርምጃ እንዳይወስድ እቺን እንደ አንድ ግለሰብ በስልክ የተደረገ ቃለምልልስ በመሆኑ ለድምፁ ጥራት ይቅርታ ጠይቃለሁ። በዱር ቤቴና ደብረታቦር ላይ ጠፍቷል ስለተባለው ሕይወትና ስለ ሌሎችም የክልሉ ጉዳዮች ለመጠበቅ ወደ ተለያዩ የክልሉ ባለስልጣናት ደዋውዬ ነበር። የደብረታቦር ከንቲባን አግኝቼ ነበር። ማንነቴን ገልጬላቸው ለአጭር ቃለ ምልልስ ጠይቄያቸው ነበር። ከተማዪቱ ውስጥ ከባድ ዝናብ እየጣለ ስለሆነ አይሰማኝም ብለው ስልኩ ተዘግቷል። ወደ ከተማይቱ የጸጥታ ኃላፊም ደውዬ ነበር። ከእርሳቸው በላይ ባለስልጣናት እንዳሉ ያሉትም በግ ግል ጉዳያቸው ከከተማይቱ ውጪ መሆኑን ስለ ዕለቱም መረጃ እንደሌላቸው ነግረውኝ ተለያይተናል። የክልሉ የመንግሥት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ንጉሡ ጥላሁን ስብሰባ ላይ መሆናቸውን ገልጸውልኝ ዘግይቼን እንድደውል ወይም ከሰሞኑ ዝርዝር ማብራሪያ እንደሚሰጡኝ ነግረውኛል።